የወጣቶች ዓለም የተባበሩት መንግስታት ድርጅት የጉርጉሩሲያዊውን ነሐሴ 12 ቀን የዓለም አቀፍ የወጣቶች ቀን በማለት ሰይሟል። አላማው ወጣቱን ይበልጥ በማህበረሰቡ ዘንድ ማሳተፍና ተሰሚነት እንዲያገኝ ማድረግ ነው። በርካታ ሀገራት በሚያስቡት በዚህ አመታዊ ቀን ወጣቶች ለዓለም የሚያበረክቱትን አስተዋጽኦ የሚያስተዋውቁ ጉባኤዎች ይካሄዳሉ፣ የስፖርትና የባህል አውደ ርዕዮች ይዘጋጃሉ። ቀኑ ዘንድሮም ኢትዮጵያ ውስጥ ጉዳዩ በሚመለከታቸው የተለያዩ አካላት ታስቧል። የተባበሩት መንግስታት ድርጅት ወጣት የሚላቸው እድሜያቸው ከ15 እስከ 24 ክልል ውስጥ የሚገኙትን ነው። ከነዚህም አብዛኞቹ ወጣቶች የሚኖሩት እንደ ኢትዮጵያ ባሉ አዳጊ ሀገራት ነው። የዓለም አቀፍ የወጣቶች ቀን የሚለው ሀሳብ የተጸነሰው እንደ አውሮፓውያን አቆጣጠር በ1991 ዓ.ም አውስትሪያ ቪዬና ውስጥ በተካሄደው የተባበሩት መንግስታት የዓለም የወጣቶች መድረክ ላይ በተሳተፉ ወጣቶች ነበር። የዘንድሮውን የዓለም የወጣቶች ቀን ምክንያት በማድረግ የተባበሩት መንግስታት ዋና ጸሐፊ ባንኪሙን የወጣቱ ተሳትፎ ከመቼውም በላይ ትልቅ ዋጋ አለው የሚል መልእክት አስተላልፏል። ወጣቱ ይህን ያህል ሚና የሚጫወት ከሆነ ደግሞ ፍላጎቱን የመግለጽ የመሳተፍ፣ የመወሰን መብት ሊከበርለት ይገባል። ከማህበረሰቡ አርባ ከመቶ በላይ ወጣት በሆነበትስ ኢትዮጵያ ወጣቱ ምን ያህል ተደማጭነት አለው? ጥቂት ወጣቶችን አነጋግረናል። በአሁን ሰዓት አዲስ አበባ ውስጥ የሚኖረው እስጢፋኖስ በዚህ ላይ ያለው አስተያየት እንደ አጠቃላይ ሳስበው፣ እኔ ብዙ ተደማጭነት አላቸው ብዬ አላምነው። ማለት ብዙ ጊዜ ትልልቅ ሰዎች ነው፣ ከእድሜ አንጻርም ነው ብዙ እንትን የሚባለው። ብዙ ተደማጭነት አላቸው የሚባለው ትልልቅ ሰዎች ላይ ነው። ወጣቶች ላይ የተወሰነ ምናልባት በሆነ በሙያ ዘርፍም ሊሆን ይችላል። እንደዚህ አይነት ጉዳዩ ሲሆኑ ተደማጭነት ይኖራቸዋል፣ ያው በስራው መስክ ማለት ነው እንጂ እንደዚህ በማህበረሰብ ውስጥ የሚያ የጎላ ተደማጭነት የላቸው። እርስ በርስ ግን ያው አለ። ወጣት ዩዲት ከፍቼ ከተማ ደግሞ እኔ ያው ወታደር ነኝ። ወታደር እንደመሆኔ መጠን ያው በማንኛውም ቦታ ላይ ስሳተፍም በማንኛውም ስራ ላይም እንቅስቃሴ ሳደርግ የበለጠ በጣም የሰፋ አቅም አለኝ። ምክንያቱም አንድ ሰው ከሰራ ወይም ደግሞ የመለወጥ አቅሙን እንትን ካለ የሚሰራበትና ተደማጭነቱም የሚሰፋለት እንትን አለ። ጥሩ እንቅስቃሴ ካለኝ ተደማጭነቴም የዛኑ ያህል ይሰፋልኝ ይሆናል ማለት ነው። ለኔ በይበልጥ እንደውም ተደማጭነት ያለው በወጣቱ ህብረተሰብ ውስጥ ነው ነው የምለው። ምክንያቱም በወጣት አቅሙ የቻለውን ሁሌ መስራት የሚፈልገውን ሁሌ መገንባት አቅሙ በወጣቱ ዘንድ ያለ ስለሆነ የተሻለ ተደማጭነት በወጣቱ ይኖራል። ምክንያቱም የሁሉም እንቅስቃሴ በወጣቱ የተሸፈነ በይበልጥ ስለሚሆን ማለት ነው። የባህር ዳሩ ወጣት እቻሌ ደግሞ ወጣቱ ኢትዮጵያ ውስጥ ተሰሚም ተካፋይም አይደለም የሚል አስተያየት አለው። በምሳሌ ያስረዳል። ወጣት እንደመሆን የመጠን ያለው ወጣቶች ያለውን እንቅስቃሴ ያው ማየውን መናገር ይችላለው። ማለትም እኛገር ላይ ያለው አብዛኛው ወጣት ያን ያክል ተደማጭ ነ መብቱን አስከብሮ በመንግስትም ሆነ ባለው አካባቢ ላይ ባለው ማህበረሰብ የወጣቱ ድምፅ ተከባሪ የሚሆንበት መንገድ ያለ አይመስለኝም። ደግሞም የለም። ምክንያቱም አብዛኛው ወጣት ማለት ይቻላል አሁን እኛ አገር ውስጥ ያለው ወጣት የቤተሰብ ጥገኛ ነው። ሲቀጥል ደግሞ እንደዚህ የፖለቲካ ድርጅት ወይም ደግሞ የኢህአዴግ አባል ካልሆነ እዚያ ጋ አብሮ የማይንቀሳቀስ ከሆነ መንግስት የሚሰጠውን ነገር ወይም ደግሞ የሚያዘውን ነገር ተግባራዊ የሚያደርግ ከሆነ የእሱን ሀሳብ ተቀብሎ ወይም ደግሞ የሀሳብ ነፃነቱን አክብሮ የሚንቀሳቀስለት አካል ያለ አይመስለኝም። እኛ ሀገር ውስጥ እንደ ኢትዮጵያ ማለት ነው፣ ሀገራችን ላይ ነው እያየ ስለሆነ ከፊታችንም የነበረው ምርጫ አለ። ከዛም ምርጫ ወደዚህ ደግሞ ብዙ ነገሮች አልፏል፣ ወደፊትም የሚያልፉ ናቸው። አዳማጭ ስለሌላቸው ደግሞ የመንግስት ጥገኛ ይሆናሉ ሂደው፣ የራሳቸውን ሀሳብ በነፃነታቸው ማራመድ የሚችሉበት አቅም አይኖራቸውም፣ ወኔያቸውን ያጣሉ። ለጥቅም ለተለያየ ነገር ለስልጣንም፣ ለምንም ራሳቸውን ለማሻሻል ቤተሰባቸውን ለመቀየር ሲሉ ወደ መንግስት የግዴታ አማራጫቸው ጥገኝነት መሆን ነው እና እንደዛ ስለሆነ እኛ ሀገር ላይ ያለው የወጣቶች ነጻነት ያን ያክል ነው ብዬ አላምንም። ኢትዮጵያ ውስጥም ዓለም አቀፉ የወጣቶች ቀን በተለያዩ ጉዳዩ የሚመለከታቸው አካላት ትኩረት ማግኘቱ ለወጣቱ ተደማጭነት ወይንም ለውጥ ያመጣ ይሆን? ዩዲትና ስጢፋኖስ ምላሽ ሰጥተውናል። እኔ በሚገባ ለውጥ አለው ብዬ አስባለሁ። ምክንያቱም አብዛኛውን ጊዜ በሀገራችን እየተሰራም ሆነ በየትኛውም ክፍል ላይ ወጣቱ ጥሩ እንቅስቃሴ ስላለ፣ በእንደዚህ አይነት ሁኔታ ላይ ደግሞ በዓለም አቀፍ ደረጃ የወጣቶች ቀን መከበር መጀመሩ ራሱ ለወጣቱ ጥልቅ የሆነ እንቅስቃሴ ይፈጥርለታል ብዬ አስባለሁ። አለ ወጣቶች ያው በነጻነትም ምንትን እንዲሉ ያላቸውን ሀሳብ በግልጽ እንዲናገሩ ተደማጭነት አለኝ ብለው እንዲያምኑም የራሳቸውን ውስታቸውን ያጠናክርላቸዋል። በማንኛውም አጋጣሚ ቢፈጠር እንደዚህ አይነት ጉዳዮች የተሻለ ነው ብዬ አስባለሁ። አሁንም ብቻ በማሰብ አይደለም። በኢትዮጵያ ሴቶች ህጻናትና ወጣቶች ጉዳይ ሚኒስቴር የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር አብይ ኤፍሬም ዘንድሮ ዓለም አቀፍ የወጣቶች ቀን በኢትዮጵያ እንዴት እንደተከበረ ገልጾልናል። በየአመቱ የዓለም አቀፍ የወጣቶች ቀን ይከበራል። በተለያዩ መሪ ሀሳቦች ነው የሚከበረው። የዘንድሮ በሀገራችን አዋሳ ላይ ነው ያከበርነው። የተለያዩ የወጣት አደረጃጀት ተወካዮች ና የማህበራት ተጠሪዎች በተገኙበት የግንዛቤ ማስጨበጫ ና በተለይ ደግሞ ሀገራችን ከተያዘችው ከእድገትና ትራንስፎርሜሽን እቅድ ሁለተኛው ዙር ላይ የወጣቶቹን ተሳትፎና ተጠቃሚነት የበለጠ ለማረጋገጥ በሚያስችል መልኩ የጋራ መግባቢያ መድረኮችን በመፍጠር ነው አክብረን የዋለው። ይህንንም ቀን በተለያዩ ክልሎች የሚገኙ አደረጃጀቶችን በአንድ ማዕከል ማገናኘት ስለተፈለገ ዓለም አቀፉን የወጣቶች ቀን ማጠቃለያ ስነስርዓት ባለፈው ማክሰኞ ነው በሰፊው የተከበረው ይላል አብይ። የተባበሩት መንግስታት የዘንድሮ መሪ ሀሳብ የወጣት የሲቪክ ተሳትፎ ወይም ዩዝ ሲቪክ ኢንጌጅመንት ይሰኛል። በኢትዮጵያስ የወጣቶች ተሳትፎ ለሀገራችን ሕዳሴ የሚል ነው መሪ ሀሳቡ። እንግዲህ ወጣቶች በሀገራቸው የልማት እንቅስቃሴዎች ላይ ትርጉም ባለው ደረጃ እንዲሳተፉ የማስቻል ይሄም ተሳትፏቸው በተናጠል ሳይሆን በተደራጀ አግባብ ምቹ ሁኔታዎችን በመፍጠር ጥያቄዎቻቸው የሚመለሱበት፣ ችግሮቻቸው የሚፈቱበት ምህዳር ወይም ኤንቫይሮንመንት ተፈጥሮላቸው የሚታይበት ሁኔታ በጋራ የማመቻቸት ስራዎች ናቸው የሚሰሩት። ወጣቱ ያለው ከፍተኛ ችግር ስራ ማጣት እንደሆነ ይናገራል። በዚሁ ወጣቱ ተሰሚነት እንዲያገኝ እድል በሚሰጥበት እለት ችግሩ የመወያ ርዕስ ሆኖ ይሆን? የወጣቱ ጥያቄዎችን ትኩረት ሰጥተን የለየንበት ሁኔታ አለ። በተለይ የስራ አጥነትን ችግር ከመፍታት አኳያ ቀደም ሲሉ ሲሰሩ የነበሩ በዛም ደግሞ ተጨባጭ ውጤቶች የመጡበት እነዛ ውጤቶች ደግሞ በላቀ ደረጃ እንዴት እናሸጋግራቸዋለን የሚለውም አንዱ የውይይት አካል ተደርጎ የተወሰደበት አግባብ ነው የነበረው። ቀጣይነት ባለው መልኩ በየመስኩ በፖለቲካው በማህበራዊ በኢኮኖሚው መስክ በተለይ ክሪቲካሊ ወይም በዋናነት አንገብጋቢ ችግሮች ምንድናቸው ከሚለውን የወጣቶች የልማትና የእድገት ፓኬጅ አለ። ያን ቀርጸን ተግባራዊ በማድረግ ያሉ ውጤቶችን በየደረጃው እየፈተሽን አሁን ደግሞ የሁለተኛውን የዕድገትና ትራንስፎርሜሽን እቅድ ትግበራ የመጀመሪያው ምዕራፍ ላይ ስለሆነን በዚህ በዝግጅት ምዕራፉ ላይ ወጣቶችን ባሳተፈ መልኩ እቅዱ የተዘጋጀ ስለሆነ የዘንድሮም ዓለም አቀፍ የወጣቶች ቀን ይህንኑ የበለጠ አቅም ሰጥቶ ለተግባራዊ እንቅስቃሴ የሚያነሳሳ መንፈስ የፈጠረ ነው። ይህንን እንዴት ነው በተግባር በስራ ላይ መዋል የምትፈልጉት ወይም የሚቻለው? የወጣቶች ጉዳይ በባህሪው ዘርፍ ዘለል ነው። በአንድ አካል ወይም በአንድ ተቋም ብቻ የሚመለስ አይደለም። በዋናነት ግንባር ቀደም ተሳትፎ እንዲኖራቸው በተደራጀ መልኩ እንዲንቀሳቀሱ መንግስት ምቹ ሁኔታ የመፍጠር ኃላፊነት አለበት። ያንን ደግሞ የሚኒስትር መስሪያ ቤቱ በተሰጠው ተግባርና ኃላፊነት እስካሁን መንዝሮ እየሰራ ነው ያለው። ስለዚህ በዚህም በቀጣይ አጠናክሮ ነው የሚቀጥል የሚሆነው። ስለዚህ የወጣቶቹን ተሳትፎ ማረጋገጥ ከተቻለ ጥያቄያቸውን ዲሞክራሲያዊ በሆነ መልኩ ማቅረብ ይችላሉ። ተቋማትም የማስፈጸም አቅማቸው የተጠናከረ ሲመጣ፣ ይህንን ጥያቄ መመለስ አቅማቸውም እየጎለበተ ይመጣል። ትርጉም ባለው ደረጃ የተመለሱበት አግባብ አለ። ቀሪ ስራዎች ይቀራሉ። እነዛን ለማስተካከል ደግሞ ወጣቶች መሪ ተዋናይ መሆን አለባቸው። እንግዲህ ከወጣቱ ጋር በዚህ አጋጣሚ መወያየት በቻላችሁበት ጊዜ የወጣቱ ትልቅ ስጋት ምንድን ነው ትላላችሁ? ወጣ የወጣቱ ጥያቄ አንድና አንድ ነው። የራሱን አሻራ ሊያሳረፍበት የሚችለውን ምቹ ሁኔታ የመፍጠር ጉዳይ ነው። እነዚህ ጥያቄዎቹ በፓኬጁ ቀደም ሲሉ ተለይተው በጥናት ተፈትሸው የተመለሱ ናቸው። በማህበራዊ ላይ በአገልግሎት ደረጃ የሚያነሷቸው ጥያቄዎች አሉ። ከኢኮኖሚ ጋር ከስራ አጥነት ጋር የሚነሳ ጥያቄ አለ። ከመልካም አስተዳደር ጋር የሚነሱ ጥያቄዎች አሉ። እነዚህም ጉዳዮች ቀደም ብሎ የተለዩ ስለሆነ ውጤቶቻቸው ተመዝግበዋል። ትኬቶቻቸው ተለይተዋል። መልካም ተሞክሮች ተፈትሸው ወጥተዋል። ከዛ ጎን ለጎን ደግሞ ቀሪ ቤት ስራዎች እንዳሉ በጋራ መግባባት ላይ ደርሰናል። ስለዚህ በነዛ ቀሪ ስራዎች ላይ የጋራ መግባባት ስለተፈጠረ በጋራ የዚችን ሀገር ጥያቄ ወደ አንድ ዳር ማድረስ ነው የሚሆነው። ስለዚህ የስጋት ጉዳይ ሳይሆን ጥያቄዎቻቸውን በተግባር የመመለስ ጉዳይ ነው የሚሆነው። ጥያቄው በተግባር እንዲመለስለት የሚፈልገው ወጣት ቻሌም መፍትሄ የሚለው ሀሳብ አለው። መጀመሪያ ወጣቱን የተሻለ ግንዛቤ እንዲኖረው ማለት ነፃ የሆነ የፖለቲካ ድርጅት ከምንም ከምንም የጸዳ በራሱ ሀሳብ እንዲንቀሳቀስ የተሻለ ትምህርት በቃ የግንዛቤ ማስጨበጫ መድረኮች መፈጠር አለባቸው። ወጣቱ በራሱ ኮንፊደንስ እንዲኖረው ከማንም ጥገኝነት ሳይጠብቅ በራሱ የራሱን ሕይወት እንዲያራምድ ሀገሩን የተሻለ ደረጃ እንዲያደርስ በመንግስት በኩል ነፃ የሆነ ማለት ከዚህ ከተለያየ ከብሔር፣ ከዘር ጥላቻ ነፃ የሆነ የጸዳ እና ለወጣቱ ጥሩ የሆኑ ነገሮች መገንባት የሚችል አካል ቢኖር ያው የወጣቶች የሀሳብ ነጻነት ይከበራል ብዬ አምናለው። ባለፈው ሳምንት ተከብሮ የዋለው አለም አቀፍ የወጣቶች ቀን ነበር የዛሬው የወጣቶች አለም ትኩረታችን። ሌሎች ወጣቶችስ በዚህ ላይ ምን አስተያየት አላችሁ? በፌስቡክ ገጻችን ላይ አስተያየታችሁን ላኩልን። ልደት አበበነኝ መልካም ምሽት።